በ19 ና በ22 እንዲሁም በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መያዝያ 23 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂታዬና እኔም ሰሎሞን አባትንም በትናንት የመስቀል አደባባይ ግጭት መንግስት ሰማያዊ ፓርቲን እየከሰሰ ነው። ፓርቲው ያስተባብላል። ብዙዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖርቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋጨዋቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምት ተደርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው በህል ምርጫ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ነው ያዘጋጀው ማለት ለተቆጣውም ላዘነውም ሕዝብ በዛ መልኩ ቁጣውንም ለገለጸው ሕዝብ ስድብ ነው የሚሆነው። የቀደሙት አቶ ሬድዋን ሁሴን የመንግስት ቃል አቀባይ፣ ሁለተኛው ደግሞ አቶ ዮናታን ተስፋዬ የሰማያዊ ፓርቲ ቃል አቀባይ ናቸው። በአብይ ርዕስ ይመለሳሉ። የአውሮፓ ህብረት መሪዎች በፍልሰት ቀውስ ጉዳይ ላይ በአሁኑ ሰዓት ብረሰልስ ላይ ውይይት ይዘዋል። Now, of course, saving lives means rescuing these poor people, but it also means smashing the gangs and staying <laughs> የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ወደ ስብሰባው ከመግባታቸው በፊት ከተናገሩት የተቀነጨበ ነው። ለጋዜጠኞች ከሰጡት መግለጫ የተወሰደ ነው የሰማችሁት። በመጽሔት ዘገባለን። ክቡራትና ክቡራን አድማጮች ቀደም ሲል ሚያዚያ 23 ያልኩት ይቅርታ በስተት ነው። ዛሬ አፕሪል 23 ነው በፈረንጅ አቆጣጠር፣ በኢትዮጵያ ሚያዚያ 15 ተብሎ ይስተካከል። ለዋና ዋና የሰዓቱ ዜና የአውሮፓ መሪዎች በሜዲተራኒያን በኩል ፍልሰተኛ ወደ አውሮፓ በህገወጥ የሚያጓጉዙ መርከቦችን በጦር ኃይል ለማውደም በታሰበ እቅድ ላይ እየመከሩ ናቸው የሚለው አንዱ ነው። ወደ ዝርዝሩ እናልፋለን። አሁን የሰዓቱን ዋና ዋና ዜና እናሰማችሁ። የአውሮፓ መሪዎች በሜዲተራኒያን ባህር በኩል ፍልሰተኞችን ወደ አውሮፓ በህገወጥ መንገድ የሚያጓጉዙ መርከቦችን በጦር ኃይል ለማውደም የታሰበ እቅድ ላይ እየተነጋገሩ ናቸው። እንዲህ ያለው እርምጃ የመርከቦቹና ጀልባዎቹን ሜዲተራኒያን ባህር ውስጥ እየሰጠሙ በሺዎች የሚቆጠሩ ሰዎች የሚያልቁበትን አደጋ ለመከላከልና ለአውሮፓ የስደት ቀውስም መፍትሄ ይሰጣል የሚል እምነት አላቸው። የ28ቱ የአውሮፓ ህብረት አባል ሀገሮች መሪዎች ዛሬ ብረሰልስ ላይ ተሰባስበው መፍትሄ ይሰጣሉ ባሏቸው ሀሳቦች ላይ እየመከሩ ናቸው። ባለፈው እሁድ ስደተኞችን አሳፍራ ከሊቢያ ጠረፍ የተነሳችው መርከብ ሜዲተራኒያን ባህር ውስጥ ተገልብጣ ወደ 800 ተሳፋሪዎቿ ሲያልቁ 28ቱ ብቻ መትረፋቸው የሚዘነጋ አይደለም። የአውሮፓ ህብረት ባወጣው ረቂቅ መግለጫ ላይ የጠፉትን ፈልጎ ለማግኘት የሚያስችል ተጨማሪ የገንዘብ ድጋፍ እንዲሰጥ፣ ጀልባዎቹና መርከቦቹ በህገወጥ አጓጓዦቹ ጥቅም ላይ ከመዋላቸው በፊት አድኖ ለማውደም ጥረት እንዲደረግ ሀሳብ አቅርቧል። ይህ በዚህ እንዳለ ግን አውሮፓ ውስጥ በየዓመቱ አምስት ሺህ ስደተኞችን ለማስፈር የሚያስችል መርሃ ግብር እንዲዘረጋም ሀሳብ ቀርቧል። ቀደም ሲል እንዳልነው በዘገባ ክፍለ ጊዜ ዝርዝሩን የያዘ ሪፖርት ይኖረናል። ዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ድንበር ላይ ባካሄደችው ጸረ ሽብርተኛ ጥቃት በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረድኤት ሰራተኛና አንድ ኢጣሊያዊ በስህተት መገደላቸውን ዋይት ሀውስ አስታወቀ። ሌሎች የዩናይትድ ስቴትስ ባለስልጣን ደግሞ ታጋቾቹ የተገደሉት የሰው አልባ አውሮፕላን ድሮን በሚባሉት ጥቃት መሆኑን አመልክተዋል። ፕሬዚደንት ባራክ ኦባማ ለተፈጠረው ለሰዎቹ መገደል በግላቸው ይቅርታ ጠይቀዋል። ዋይት ሀውስ ባወጣው መግለጫ ሁለት ንጹሀን ታጋቾች በመሞታቸው በጥልቅ አዝነናል ብሏል። የተገደሉት አሜሪካዊ ዋረን ዋይንስታይን እና ጣሊያናዊ ጆቫኒ ሎፖርቶ ሁለቱም በእርዳታ ስራ ፕሮጀክቶች ተሰማርተው የነበሩ መሆናቸው ታውቋል። አስ ፕሬዚደንት አንድ አስ ኮማንደር ኢን ቺፍ አይ ቴክ ፉል ሬስፖንስቢሊቲ ፎር እንደ ፕሬዚደንት ደግሞም እንደ ጦር ኃይሎቹ ጠቅላይ አዛዥ ለምናካሄዳቸው ጸረ ሽብር እርምጃዎች ሁሉ፣ የዋርንና የጆቫኒ ሕይወት በስህተት ለጠፋባቸው ጥቃቶች ጭምር ሙሉ ኃላፊነት ወስዳለሁ። በደረሰው ነገር በጥልቅ አዝኛለሁ። በወቅቱ በነበረን መረጃና ብዙ መቶ ሰዓቶችን ፈጅተው በተካሄዱ የስለላ ስራዎች መሰረት ስፍራው የአልቃይዳ ግቢ እንደሆነ አንድም ሰላማዊ ሰው በቦታው እንዳልነበርና ሽብርተኞቹን በቁጥጥር ስር ለማዋል እንደማይቻል ነበር የተረዳ ነው ብለዋል ፕሬዚደንት ኦባማ። የ73 ዓመቱ የዋሽንግተን አካባቢ ነዋሪ የነበሩት ዋይንስታይን የንግድ ስራ ምስረታ ኤክስፐርት የነበሩ ሲሆን ወደ ፓኪስታን የሄዱት በዩናይትድ ስቴትስ የአለም አቀፍ የልማት እርዳታ ድርጅት በኮንትራት ተቀጥረው እንደነበረ ተነግሯል። በ2011 ዓ ታጣቂዎች መኖሪያ ቤታቸው ገብተው ጠልፈው የወሰዷቸው ፓኪስታን ውስጥ ለሰባት አመታት ያህል ሲሰሩ ከቆዩ በኋላ እንደነበርም ተመልክቷል። ሎፖርቶ ደግሞ የአንድ የጀርመን የእርዳታ ድርጅት ተቀጣሪ እንደነበሩ ነው የተገለጸው። ሁለቱ ታጋቾች በተገደሉበት ጥቃት አህመድ ፋሩክ የተባለና ዋይት ሀውስ የአልቃይዳ መሪ ነው ብሎ የሚያምነው አንድ አሜሪካዊ መገደሉን የዋይት ሀውሱ መግለጫ አመልክቷል። አደም ጋዳን የተባለና የሽብርተኛው ድርጅት ቃል አቀባይ ሆኖ በአንድ ወቅት ያገለገለ አሜሪካዊም ዩናይትድ ስቴትስ ባካሄደችው ሌላ ጥቃት መገደሉን ባለስልጣናት ከድምዳሜ እንደደረሱን የተነገረው ፋሩክ ናጋዳ የአልቃይዳ አባላት መሆናቸው የታወቀ ቢሆንም ጥቃቶቹ በተለይ በነሱ ላይ የታለሙ አልነበሩም። በቦታው እንደነበሩም መረጃ አልነበረንም፣ ይላል የዋይት ሀውሱ መግለጫ። የመን ውስጥ ሳኡዲ አረቢያ መራሹ የቦምብ ጥቃት ዘመቻ አብቅቷል ተብሎ በተነገረ ማግስት ዛሬ ሁጤዎቹ ሽምቅ ተዋጊዎች በጦር አይሮፕላኖች ተደብድበዋል። ጥቃቱ የደረሰው ሁጤዎቹ አማጽያንና የተሰደዱት የአገሪቱ ፕሬዝደንት አማኝ ኃይሎች እየተዋጉ ባሉባት በደቡባ የወደብ ከተማ አደን ዙሪያ መሆኑን የአይንማኞች ገልጠዋል። ሳዑዲ አረቢያ የአየር ጥቃቱን ማብቃት ያስታወቀችው ከትናንት በስቲያ ማክሰኞ ሲሆን ከሰዓታት በኋላ የህብረቱ ጦር አይሮፕላኖች አደንና ማዕከላዊቱ ታኢዝ ውስጥ ያሉ አማጽያን ይዞታዎችን ደብድበዋል። ለአንድ ወር ያህል የተካሄደው የቦምብ ጥቃት ዘመቻ ብዙ መቶ ሰዎችን ገድሏል ከባድ ሰብአዊ ቀውስ ያስከተለ ሲሆን በአብዛኛው ሁጢዎችን ተዋጊዎች ከይዞታቸው ለማባረር አልቻለም። ሽምቅ ተዋጊዎቹ በኢራኑ በሺያዎች የሚመራ መንግስት ይታገዛሉ ተብሎ የሚታመን ሲሆን ኢራን ሁጢዎቹን ለመርዳት መርከቦቿን ወደ የመን ማስጠጋቷም ተዘግቧል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ትናንት ሲናገሩ የኢራን የጭነት መርከቦች ለሺያ ሁቱ ሽምቅ ተዋጊዎች ጦር መሳሪያ ይዘው የመጓዛቸው ጉዳይ ያሳስበናል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ እዚህ አሜሪካ ውስጥ የወጣ አዲስ ጥናት መንግስት የዓለም አቀፍ ፕሮግራሞች ስርጭቱ የዩናይትድ ስቴትስን የውጭ ፖሊሲ ዓላማዎችና የአሜሪካን ስትራቴጂያዊ ጥቅሞች እንዲደግፉ ሆነው እንደገና መከለስ አለባቸው ሲል አስታወቀ። በትናንትና ዕለት ይፋ የሆነው ጥናት በአብዛኛው የተዘጋጀው የቀድሞ የመንግስቱ የብሮድካስቲንግ ቦርድ አባላትና የቀዝቃዛው ጦርነት ተጠናክሮ በነበረበት ጊዜ ስርጭቱን በኮሚኒስቶቹ ሀገሮች በሚኖሩ ህዝቦች ላይ ያነጣጠረው ራዲዮ ፍሪ ዩሮፕ ሬዲዮ ሊበርቲ የተባለው አንደኛው አገልግሎቱ ነው። የቪኦኤው ኬን ብራድማየር ተከታዩን አጠር ያለ ዘገባ አድርሰውናል። ሰሎሞን ክፍሌ ያቀርበዋል። የብሮድካስቲንግ ቦርድ ኦፍ ገቨርነርስ በየሳምንቱ በ45 ቋንቋዎች 164 ሚሊዮን ሰዎችን በድረ ገጹ በራዲዮና ቴሌቪዥን እንዲሁም በሞባይል ቴሌፎኖች የሚተላለፈውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ከበላይ ሆኖ ይቆጣጠራል። እናም አዲሱ ሪፖርት የዩናይትድ ስቴትስ መንግሥት የወቅቱ ስርጭት ተልእኮ ግልጽ አይደለም ሲል ይደመድማል። ስርጭቱ ከዩናይትድ ስቴትስ የውጭ ፖሊሲ ትልም ጋር ከመቼውም በበለጠ ዓላማውን ስቷል፣ ድርጅታዊ አወቃቀሩም ዋጋ ቢስ ነው ይላል ሪፖርቱ። አክሎም ጸረ አሜሪካ መልእክት የሚያስተላልፉ ባዕዳን መንግሥታት የጦርነት ዜናዎችን በማፋፋም በአሜሪካ ፍላጎቶች ላይ የበላይነት እያሳዩና እያሸነፉም ነው ብሏል። የቮይስ ኦፍ አሜሪካ ማለትም የአሜሪካ ድምፅ ራዲዮ ጣቢያ የዩናይትድ ስቴትስን ገጽታ ጥላሸት ለመቀባት የሚንቀሳቀሱትን እድል መንሳት ይገባቸዋል። ያን ለማድረግም ስርጭቶቹ የአሜሪካን ሁለንተና በግልጽ የሚያሳይ መሆን አለበት ሲል ሪፖርቱ ጥሪ ያቀርባል። በዓለም አቀፉ የውድሮ ዊልሰን ማዕከል የምሁራን መወያያ መድረክ ላይ ይፋ የተደረገው ይህ ሪፖርት እዚህ በዋሽንግተን መንግስት በዓለም አቀፍ ስርጭቶች ላይ የሚጫወተው ሚና ምን መሆን ይገባዋል? በሚል እየተካሄደ ያለው ክርክር አካል ነው። የዩናይትድ ስቴትስን የውጭ ፖሊሲ ያሻሽላል ተብሎ የቀረበው ረቂቅ ሕግ ባለፈው ዓመት በተወካዮቹ ምክር ቤት ካለፈ በኋላ ሴኔቱ ውድቅ እንዳደረገው ይታወሳል። በያዝነው የአውሮፓውያኑ ዓመት 2015 ሌላ አዲስ ረቂቅ ሕግ ይቀርባል ተብሎ ይጠበቃል አዲሱ በጊዜያዊነት የብሮድካስቲንግ ቦርዱንና ቪኦኤን በዋና ሥራ አስፈጻሚነትና ዲሬክተርነት እንዲመሩ የተቀመጡት አንድሬ ሜንዴስ ለሪፖርቱ ምላሽ ሰጥተዋል። ሪፖርቱ በደንብ የታወቁ በኤጀንሲው ላይ የሚቀርቡ ትችቶችን ይዟል። ነገር ግን እኛ ስርጭቶቻችን ጠቃሚ መሆናቸው ከአድማጮቻችን፣ 2500 ከሚሆኑ የመገናኛ ብዙሃን ሸሪኮቻችን እንዲሁም በሙያው ከተሰማሩ አጥኚዎችና ሌሎች የታመኑ ወገኖች እናገኛለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለጠቅላይ አቃቤ ሕግነት ያጯቸው ሎሬታ ሊንች በታጩ በአምስት ወራቸው የመወሰኛው ምክር ቤት ሹመታቸውን ዛሬ ሊያጸድቀው ነው ተብሎ እየተጠበቀ ነው። የሎሬታ ሊንች እጩነት መቋጫ ሳያገኝ የከረመው የመወሰኛው ምክር ቤት ዲሞክራት አባላት ህገወጥ የሰው ዝውውርን ለማስቀረት የቀረበውን የረቂቅ ህግ ሪፑብሊካን አባላቱ ጸረ ጽንስ ማቋረጥ የሆነ ማሻሻያ ስላስገቡበት ህጉ እንዳያልፍ በማድረጋቸው በዚያ መያዣነት ነው። የመወሰኛው የብዙሀን ሪፑብሊካን መሪ ሚች መኮንል የህገወጥ ዝውውሩ ህግ ላይ መላ ሳይደረግ የጠቅላይ አቃቢ ህግ እጩዋን ጉዳይ አናቀርብም፣ ብለው አግተውት ከርመዋል። በጸረ የጽንስ ማቋረጡ አንቀጽ የተፈጠረው አጣብቂኝ በዚህ ሳምንት የተወሰኑ ሪፑብሊካንና ዲሞክራት አባላት ባደረጉት ስምምነት ተፈቶ ህጉ ሊያልፍ ችሏል። የኒውዮርክ ክፍለ ሀገር አንጋፋ አቃቢ ህግ የሆኑት ሊንች ሹመታቸው ከጸደቀ የፍትህ ሚኒስቴሩን ለመምራት የመጀመሪያ አፍሪካዊት አሜሪካዊት ሴት ይሆናሉ ማለት ነው። በመጨረሻም ፈረንሳይ የተደቀነባት የሽብርተኝነት ስጋት ከምንጊዜውም የከፋ ደረጃ ላይ መሆኑን የተናገሩት የሀገሪቱ ጠቅላይ ሚኒስትር ማኑኤል ቫል ፖሊሶች እንደ አውሮፓውያን አቆጣጠር ከ2013 ዓ ም ወዲህ ሊደርሱ ይችሉ የነበሩ አምስት ጥቃቶችን አክሽፈዋል ሲሉ አስታወቁ። በአብያተ ክርስቲያናት ላይ ጥቃት ሊያደርስ በማቀድ ተጠርጥሮ ትናንት የተያዘውን ጽንፈኛ እስላማዊ ጭምር መሆኑንም ጠቅላይ ሚኒስትሩ አመልክተዋል። በአሁኑ ጊዜ በመቶዎች የተቆጠሩ የፈረንሳይ ተወላጆች ሶሪያ ውስጥ እንዳሉና ወደ ጽንፈኝነት ያመራሉ የሚል ስጋት መኖሩን ጠቅላይ ሚኒስትሩ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 15 2007 ዓ ም ምሽት ፕሮግራም ነው። ይውል እኛ ውስጥነን፣ አሁን መጠውብናል፣ ተይዘናል። ስለዚህ ስልካችን እንዳታስቀማን ማለሽ፣ እኔ ሚስኮል አረግላለሁ ሲወጡ። አዎ ይዘውናል፣ በቃ ሂደናል፣ ወደ እንትን እየወሰዱ ነው። ሊቢያ ውስጥ ካሉ ኢትዮጵያውያን የዛሬ ድምፅ ነው የሰማችሁት። ዘርዘር አድርገን ይዘናቸውን እንመለሳለን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ትናንትና በአዲስ አበባ በመስቀል አደባባይ መንግስት ጠርቶት በነበረው ትዕይንተ ሕዝብ ላይ ሁከትና ብጥብጥ የቀሰቀሱት ግንቦት ሰባትና ሰማያዊ ፓርቲ ናቸው ሲሉ የመንግስት ባለስልጣናት ከሰሱ። የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን እና በትናንትናው ምሽት በመንግስት መገናኛ ብዙሃን፣ ዛሬ ደግሞ የአዲስ አበባ የፌዴራል ፖሊስ ኮማንድ ፖስት መግለጫ ግንቦት ሰባትና ሰማያዊ ፓርቲ ከብጥብጡ በስተጀርባ ናቸው ብሏል። ያልተፈቀደ ሰልፍ ለማድረግ በመዘጋጀትም መንግስት ሰማያዊ ፓርቲን ከሷል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ፓርቲያቸው ግጭቱን እንዳልቀሰቀሰ፣ ከግንቦት ሰባት ጋርም ምንም ግንኙነት እንደሌለው ተናግረዋል። ይልቁንም ለመጪው የግንቦት ምርጫ ውድድር የተመዘገቡትን ጭምር መንግስት የፓርቲውን አባላት እንዳሰረባቸው ተናግረዋል። የዘገባውን ዝርዝር ከመለስካቸው አመሀ ሪፖርት እንስማ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ከምሽቱ ሁለት ሰዓት ላይ ባሰራጨው የቴሌቪዥን ዜና የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግሥት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ህዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል። ብዙዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋወታቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምት ተደርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው። ይሄ ከዚህ ጀርባ ሰማያዊ ፓርቲ እንዳለበት በተግባር ተረጋግጧል። ሰማያዊ ፓርቲና ጥቂት ያሱን ሀሳብ የሚጋሩ አካላት ከአክራሪነት ጀምሮ አጀንዳውን ሲጋሩት የነበሩ አካላት አብረው ሲንቀሳቀሱ የነበረበት ነው። አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ አረጋግጠዋል። በተፈጠረው ግጭት ሰባት የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚሁ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን ዛሬ ጠዋት በሁለት ሰዓት የዜና አወጃው የፌዴራል ፖሊስን ኮማንድ ፖስት በመጥቀስ ትናንት መንግሥት ያዘጋጀውን ትዕይንተ ሕዝብ ያወቁትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። በዜናው እንደተገለጸው በእውከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች፣ እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሰዋል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸውና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ሕገወጥ የሰላማዊ ሰልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ። በዛ ወቅት ተቃውሞውን እንዲያሰማ ያስገድደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁሉ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛው ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ የሀይል ምርጃ ከወሰዱ በኋላ ይህንን አንድ የፖለቲካ ሀይል ነው ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው። አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም አላቀደም። ሰልፍ ብናቅድ ኖሮ ይህን ጊዜ አገር ያውቀው ነበረ፣ ብዙ ነገርም ይደረግ ነበረ። እኔ ይህንን ጥያቄ እንደሆንም ለማዘጋጃ ቤቱን ቢጠይቁልኝ ደስ ይለኛል። መቼ ያስገባ ነውን ደብዳቤ ነው እና ደብዳቤ ሳናስገባ የወጣንበት ሰልፍ የለም እስከ ዛሬ። ዛሬ ምን የተለየ ነገር ተፈጥሮ ከሕግ ውጪ የሆነ ስራ እንሰራለን? ስለዚህ እነዚህ እነዚህ ሁሉ ነገሮች የሚያመላክቱት መንግስት በዚህ ውስጥ አንዳች አይነት ነገር ፓርቲው ላይ የህዝቡ ስሜት ላይ ውሃ ለመቸለስ ወይም ደግሞ የፓርቲውንም እንቅስቃሴ እንቅፋት ለመሆን የፈጠረው ነገር ነው እንጂ ሰማይ ጠራው ሰልፍም የለም የጠራው አድማም የለም። ሰማያዊ የሚወስዳቸው አቋሞች በኦፊሻል ፔጁ በፌስቡክ የሚገለጹት ወይም ደግሞ በተወከሉ ሰዎች ከሚገለጹ ውጪ ማንም ሰው ፌስቡክ ላይ የሚጽፈው ነገር የሰማያዊ አቋም ሆኖ ሊወሰድ አይገባም ተገቢ ማለት ነው። በአቶ የሆነታን ገለጻና በትናንትና ዕለት ይፋ የተደረገው የፓርቲው መግለጫ መሰረት ስምንት አባሎቻቸው ትናንት ከተፈጠረው ውከት ጋር በተያያዘ መታሰራቸውን ና ከእነዚህም መካከል ሶስቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት ሰባት ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው ይናገራሉ። መንግስት በትናንትና ዕለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው አይኤስ አይኤል ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። በሜዲተራኒያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ህይወታቸውን የሚያጡ ስደተኞችና ፍልሰተኞች ጉዳይን አስመልክቶ የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ማምሻውን በማካሄድ ላይ ናቸው። መሪዎቹ በአሁኑ ሰዓት ለመገናኛ ብዙሃን ዝግ የሆነ ውይይት ነው እያደረጉ ያሉት። ሄኖክ ሰማእግዜርና ሳሌም ሶሎሞን የአውሮፓ ህብረት መሪዎች ወደ ጉባኤው ከመግባታቸው በፊት ያሰሙትን ንግግር ተከታትለው ቀጣዩን ዘገባ አሰናድተዋል። የአውሮፓ ህብረት መሪዎች በሜዲትራንያን ባህር ላይ የሚደርሱ የጀልባ አደጋዎችና በአጠቃላይ የፍልሰቱ መስፋፋት በእጅጉ አሳስቧቸዋል። በብራሰልስ አስቸኳይ ጉባኤ ለማካሄድ ሲሰባሰቡ የጀርመኗ ቻንስለር አንጌላ ሜርከል፣ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን፣ የፈረንሳዩ ፍራንሷ ኦላንድ የጣሊያንን ጨምሮ የአውሮፓ ህብረት መሪዎች ከ28 አገሮች ተገኝተዋል። ጉባኤው ለመገናኛ ብዙሃን ዝግ ቢሆንም መሪዎች ወደ ጉባኤው ከመግባታቸው በፊት ጋዜጣዊ መግለጫ ሰጥተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ዶናልድ ተስክ የንጹሐን ሰዎችን ሕይወት ማትረፍ ቀዳሚ ትኩረታችን ይሆናል። የሰዎችን ሕይወት ማትረፍ ማለት ግን በባሕር ላይ በችግር ላይ ያሉ ሰዎችን ሕይወት ማዳን ብቻ አይደለም። ሕገ ወጥ አዘዋዋሪዎችን ማስቆምና በሕገ ወጥ መንገድ ወደ አውሮፓ የሚደረጉ ጉዞዎችንም ማስቆም ይጨምራል። የአውሮፓ ህብረት መሪዎች ከመሰብሰባቸው አንድ ቀን አስቀድሞ ባለ አስር ነጥብ የውይይት መስፈርቶች አውጥተዋል። ከእነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህም መሠረት ትሪተንና ፖሲዶን ለሚባሉት የባህር ፍለጋና ማዳን መርሃ ግብሮች ለሚቀጥሉት ሁለት ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የሕገወጥ የሰዎች አዘዋዋሪዎችን ንብረት በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። ይህንም በዛሬ ዕለት ያብራሩት የአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ ችግሩ የሚቆመው ለፍልሰት የተጋለጡ ሰዎች ወደ ጀልባ እንዳይሳፈሩ ማድረግ ሲቻል እንደሆነ አስረድተዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በጉባኤው በር ላይ ባደረጉት ንግግር የዛሬው ስብሰባ አትኩሮት ሕይወት ማዳን ላይ ሊሆን ይገባዋል ካሉ በኋላ ቀጥተኛ ንግግር ነበር ያደረጉት። ሕይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው። ጠቅላይ ሚኒስትር ካምረን ሀገራቸው በዚህ ረገድ የምታደርጋቸውን አስተዋጽኦች በዝርዝር አስረድተዋል። What I'll be offering today is the Royal Navy flagship HMS Bulwark, also with three helicopters and HMS Bulwark. እናት መርከብ ሁለት ሄሊኮፕተሮችን 67 መኪናዎችን ሶስት አውቶማቲክ መሳሪያዎችን ከአራት መቶ በላይ ወታደሮችን የመጫን አቅም አላት። የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላኛው አማራጭ ከድንበሩ ውጭ የስደተኞች መጠለያ ጣቢያ ማቋቋም ነው ከዚያም በተጨማሪ የሱዳን ማሊ ቱኒዚያ ኒጀር መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል በተለይ ገንዘብና ስልጠና የመስጠት ፍላጎት አለ። የመጽሔት ክፍለ ጊዜ ዘገባ ይቀጥላል። ኢንዶኔዥያ ውስጥ ሲካሄድ የቆየው የእስያ አፍሪካ ጉባኤ ዛሬ ሲጠናቀቅ ያሳለፈው ውሳኔ ለፍልስጤም ግዛቶች ነጻነትና የታዳጊ ሀገሮችን የመጣኔ ሀብትና የፖለቲካ ስልጣን በማጠናከር ላይ ላለመ አዲስ አሰራር ጥሪ በማቅረብ ነበር። በዚሁ ጉዳይ ላይ ከተጨባጭ ስምምነት የመደረሱ እድል ግን አናሳ ይመስላል። የአሜሪካ ድምጹ ብራያን ፓደን ከጃካርታ በላከው በዚህ ዘገባ ላይ የአሜሪካ ድምፅ ፕሮግራም አቀናባሪ ኤድ ኤርማ አስተዋጽኦ ታክሎበታል። ሶሎሞን ክፍሌ ያቀርበዋል። የኢንዶኔዥያው ፕሬዝዳንት ጆኮ ዊዶዶ በጉባኤው ማብቂያ ላይ ሲናገሩ ስምምነት ተደርሶበታል ያሉት ውሳኔ በደቡብ ለሚገኘው ታዳጊ ዓለም በዓለም አቀፍ መድረክ ላይ የበለጠ ሥልጣንና ተደማጭነትን ያስገኝለታል ብለዋል። ሰባብ ቱ ሷዋራ ዳን ከቱሳን ኪታ ስለዚህ ያሉ የኢንዶኔዥያው ፕሬዝደንት በመቀጠል፣ ስለዚህ የእኛ ድምፅና የደረስንበት ውሳኔ በማንም ቸል ሊባል አይችልም። በዚህ ጉባኤም የደቡቡ ክፍለ ዓለም ዋና ትግል የሆነውን የባንዱንግ መንፈስ ለማጠናከር ተስማምተናል። ያም ብልጽግና ኅብረትና መረጋጋትን ማምጣት ነው ሲሉ አስረድተዋል። የጃካርታውን ጉባኤ ያዘጋጁት ወገኖች ዓላማ በ1955ቱ የባንዱን ጉባኤ መሠረት አዲስ የታዳጊ ሀገሮች ኅብረት መፍጠር ነው። በዚህ ስብሰባም ቅኝ አገዛዝንና የቀዝቃዛውን ጦርነት ኃያላኖች በነበሩበት ሁኔታ መቀጠል ለመቃወም የሰላሳ ታዳጊ ሀገሮች መሪዎች ተገኝተዋል። ጃካርታ ላይ 21 ርዕሳነ ብሔሮች እንዲሁም ከእስያ ከአፍሪካና ከመካከለኛው ምስራቅ ከመቶ በላይ የሚሆኑ ሀገሮች ተወካዮች ተገኝተዋል። ልዑካኑ በስብሰባው ላይ የኢኮኖሚ እኩልነት አለመኖሩና በዓለማችን እየተስፋፋ የመጣው የሽብር ተግባር ዋና ችግሮቻቸው መሆናቸውን ተናግረዋል። በውሳኔያቸው ላይም ታዳጊ ሀገሮች በመካከላቸው የቀጥታ ንግድ ልውውጥ እንዲጠናከርና በመዋለ ንዋይ ምደባ በመሳተፍ ያለውን የመጣኔ ሀብት ሚዛን መዛባት እንዲያስተካክሉ ጥሪ አቅርበዋል። ቤጂንግ ከውጭ ወደ ሀገሯ በሚገቡ ቁሳቁሶች ላይ ቀረጥ ለመቀነስና የልማት እርዳታዋን ለማሳደግ መስማማቷ ቻይና የምታደርገውን ጥረት አጉልቶ አሳይቷል ተብሏል። ቻይና ይህን እርዳታዋን በአካባቢው እንደ ዓለም ባንክ በሚቆጠረው የእስያ መዋለ ንዋይ ምደባ ተቋም በኩል ታደርጋለች ተብሏል። በታዳጊው ዓለም የልማት ፕሮጀዎችን ለማገዝ ያስችላሉ የተባሉ ተጨባጭ የገንዘብ እርዳታ ቃል ኪዳኖች ግን ብዙ አልተሰሙም በጉባኤው ላይ ዲሞክራሲ ሀገሮች የንግድ ልውውጡን ለማጠናከርና የቴክኒክ እርዳታ ለማግኘት እንደቻሉ ደግሞ በርካታ የአፍሪካ ሀገሮች ተወካዮች ተናግረዋል። ኢንዶኔዥያም በዚህ ረገድ እንደምታገዝ ፕሬዚደንቷ ተናግረዋል። አስራ አምስት በሚሆኑ የጋራ ስምምነት ስብሰባዎች ላይ መካፈላቸውን፣ በሁሉም ደግሞ ተጨባጭና ሐቀኛ ስምምነቶችን የተመለከቱ ውይይቶች መካሄዳቸውን አስረድተዋል። ለምሳሌ ከቻይና ጋር የንግድ ልውውጡን በ150 ቢሊዮን ዶላር ከፍ ለማድረግ ከጃካርታ ባንዱንግ የባቡር ሃዲድ ለመዘርጋት ከስምምነት መድረሳቸውን የኢንዶኔዥያው ፕሬዚደንት ጆኮ ዊዶዶ ተናግረዋል። የጉባኤው መደምደሚያ የመጨረሻ ውሳኔ ላይ ሽብርተኝነትና ሕገወጥ የሰዎች ትልልፍ ተወግዟል። ለግጭቶች ሰላማዊ መፍትሄ እንዲፈለግም መልእክት ተላልፏል። የተከበራችሁ አድማጮች፣ ትናንት በመስቀል አደባባይ ላይ በተጠራው ጸረ አይሲል ሰልፍ ላይ ተፈጥሮ ለነበረው ሁከት ግንቦት ሰባትንና ሰማያዊ ፓርቲን የተለያዩ የመንግስት አካላት የአቶ ሬድዋን ሁሴንን የመንግስቱን የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ጨምሮ ሲከሱና ሲሆነ እጅሉ ሰምተናል። ይህንኑ ጉዳይ በተመለከተ ሰማያዊ ፓርቲ የራሱን ምላሽ ሰጥቷል። ማምሻውን ደግሞ ወደ ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ደውለን አነጋግረናቸው ነበር። የኢትዮጵያ መንግስት ምንድን ነው እያለ ያለው ወይም የተለያዩ የመንግስቱ ተቋማት እያሉ ያሉት እንደዚህ አይነቶቹን ትናንት በሰልፉ ላይ የተፈጠሩ ችግሮችን ከሀገር ውስጥ ሰማያዊ ፓርቲ ከውጭ ደግሞ ግንቦት ሰባትን የመሳሰሉ ድርጅቶች ናቸው እያቀናበሩና እየመሩ ያሉት ሁከት የሚፈጥሩት የሚል መግለጫ ነው እያወጡ ያሉት የመንግስት አካላት። እርሶ እንደ ግንቦት ሰባት መሪነቶ ምንድን ነው ለዚህ ያሉት ምላሽ? ዶክተር ብርሃኑ ነጋ ህዝቡ በምሬት የሚለውን ነገር ራሱ የጠራቸው ራሱ ደጋፊዎቼ ብሎ የጠራቸውን ሰዎች አገር ውስጥ ባለው ሁኔታ በኑሮ ውድነት፣ በበደል፣ በስቃይ፣ በመገረፍ፣ በመረገጥ የሚደርስባቸውን ችግር አጋጣሚ ባገኙ ቁጥር በሚያሳዩበት ጊዜ ሁል ጊዜ የተለመደ አገዛዞች እንትን ነው የውጭ ኃይል ሌላ አካል እንደዚህ ብሎት የሌላ አካል እንደዚህ ገፍቶት ምንም የሚገርም ነገር አይደለም። እኔ እኔ እነሱ ያሉትን በቀጥታ አልሰማሁትም እንደ ማንኛውም ኢትዮጵያዊ ምንም የገረመኝ ነገር የለም። እነሱ እኛማ እንደዚህ አጥፍተን ነው እኛማ ህዝቡ እንደዚህ በደለነው ነው እኛማ ኑሮ ማሻሻል ስላቃተን ነው ቢሉ አንዳንድ ማስተካከያ ይወስዱ ነበሩ። እነዚህ ሰዎች ምንም ነገር ማስተካከል የማይችሉት ከአንድ ችግር ወደ ሌላ እየገቡ የሚሄዱት፣ አገሪቱንም ከአንድ ችግር ወደ ሌላ እየከተቱ የሚሄዱት ለመረዳትም የሚያስችል ካፓሲቲ ያላቸው አይመስለኝም። ከስልጣን በሚገኝ ሙስናና ገንዘብ አይናቸው ላይ ያለውን ፊታቸው ላይ ያለውን ነገር ማየት የማይችሉ ሰዎች ናቸው። በእርሶ በኩል ምንድን ነው ጠቅላላ ያለ ምላሽ ለዚህ የእናንተ ፓርቲ የእናንተ ድርጅት እጅ በእንደዚህ አይነት የሁከት እንቅስቃሴዎች ኢትዮጵያ ውስጥ አለ ወይስ የለም? እኛ የኢትዮጵያ ሕዝብ ለነጻነቱ ለእኩልነት፣ ለተሻሻለ ኑሮ፣ ለመብት የሚያደርገውን ትግል ምንም አይነት ትግል እንደግፋል ምንም አይነት ትግል ህብረተሰቡ በራሱ ተነሳሽነት እየወሰደ ያለውን ትግል ከልባችን ነው የምንደግፈው። እንደውም መግፋት አለበት ብለን ነው ምና ትናንትና ወያኔ በጠራው ሰልፍ ላይ የተካሄደውን ነገር በቪዲዮ ካየህ፣ ወታደሮችና ፖሊሶች ህዝቡን እንዴት እንደሚቀጠቅጡት ካየህ፣ ይህንን በደል ለመቃወም የወጣው ህዝብ አይታል አይሲስ የፈጸመውን በንጹሐን ሰዎች ላይ የፈጸመውን በደል ተቃውሞ የወጣ ህዝብ ይሄንን በደል በመቃወም የወጣውን ህዝብ ልክ እንደ አይሲስ ምንም መሳሪያ የያዘ ባዶ እጁን የሆነ ጤነኛ ህብረተሰብ እንደዛ ሲቀጠቅጡት ስታይ አይሲስ ምንድን ነው ብለህ ቁጭ ለ ኮስ ጠይቅ። አይሲስ ከዘመና ጋር የተጣላ ማርካት ማለት ነው። ዘመናዊነት ማለት ሌላ ነገር አይደለም። ዘመናዊነት ማለት ክራባት መልበስ አይደለም። ዘመናዊነት ማለት ከፈረንጅ ሀገር የሚገኝ ሱፍ መልበስ አይደለም። ዘመናዊነት ማለት የሰው ልጅ መብት ማወቅ ማለት ነው። የሰው ልጅ ክብር ማወቅ ማለት ነው። የሰው ልጅ የፍትህ ጥማት ማወቅ ማለት ነው። አይሲስ ይህን ነው ሊረዳ የማይችል አይሲስ አለምን ወደዛ ጨለማ ዘመን መክተት የሚፈልገው የሰው ልጅ እየተሻሻለ እየዘመነ በሄደ ቁጥር መብትን እኩልነትን የሴት እኩልነት ይሁን ሁሉም አይነት እኩልነትን የሚፈልገው ፍላጎት ለማስቆም የሚያደርግ የእብዶች እንቅስቃሴ ነው። ወያኔን ትናንትና እዛ ቪዲዮ ላይ እኮ ስታየው በምንድን ነው ቃይሲ ምልለው ቆንጫ ስላልያዘና በጥይት ስላልገደለ ነው እንጂ ኢኖሰንት የሆነም በጣም ሰላማዊ ሰዎችን ወጥተው መብት ይከበርልን ያሉ ሰዎችን እኮ ነው እንደ ባርሲ ቀጠቅጣቸው የቆየው። ዶክተር ብርሃኑ፣ ለመሆኑ እናንተ እንደ ፓርቲ እንደ ግንቦት ሰባት ወይም ደግሞ አሁን እንደ ተፈጠረው ግንባር ኢትዮጵያ ውስጥ ካሉ ፓርቲዎች ጋር ተቃዋሚ ፓርቲዎች ጋር ያሏችሁ ግንኙነቶች በጋራ የምትሰሩባቸው መድረኮች ወይም አሰራሮች አሉ እንዴ? ምንም ምንም በመንፈስም አየህ፣ ነጻነት የሚፈልግ የአገር ውስጥ ሆነ ውጭ ሀገር ሆነ መሳሪያ የያዘ መሳሪያ ሊያዘ ሁሉም ነጻነትና ፍትህ እኩልነትን የሚፈልግ ሁሉ የሚያደርጋቸው እንቅስቃሴዎች ተመሳሳይ ስለሆኑ አንድ ይመስለዋል። እንደ ድርጅት ነው ይመስሉ ኖ ለነጻነት የሚደረግ ለእኩልነት የሚደረግ ለዴሞክራሲያዊ ስርዓት የሚደረግ ትግል በምንም መልኩ ይታገል በምን መልክ እንታገል በሚለው ባለው ልዩነት እንዳለ ሆኖ በአመለካከት ደረጃ ኢትዮጵያ የት ድረስ የእኩሎች ሀገር የነፃነት ሀገር ትሆን የሚለው ላይ ትንፈሳዊ ስለሚያደርጉ ነው እንጂ የሚያገናኛቸው ምንም በድርጅት ደረጃ የሚያገናኘን ምንም ነገር የለም። እኛ በሰላማዊ መንገድ ምርጫ ላይ ተወዳደር እናሸንፋለን ብለው የሚታገሉ ናቸው። እኛ ደግሞ ወያኔ በምንም አይነት በምርጫ በሰላማዊ መንገድ አይለቅም፣ ስለዚህ በሌላ መንገድ መሞከር አለብን ብለን የምንሞክር ሰዎች ነው። ምንም የሚያገናኘን ነገር ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር፣ ለማብራሪያውና ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ። ሰላም። ክቡራትና ክቡራን አድማጮች፣ ትናንት አዲስ አበባ መስቀል አደባባይ ላይ መንግስት የጠራውን ህዝባዊ ስብሰባ በመጠኑ መለስ ብለን መለስካቸውን እናስክንድር ልከውልን ከነበሩ ዘገባዎች ቅኝት ቅኝት ለማድረግ እንሞክራለን። በአጭሩ በዚህ በትናንት በተጠራው ህዝባዊ ስብሰባ ላይ በአይሲል ላይ ቁጣውን ሊያሰማ የወጣው ሰው ቁጥር እጅግ ብዙ እንደሆነ ተነግሯል። በህዝባዊው የቁጣ ሰልፍ ላይ ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስላማዊ መንግስት ነኝ የሚለው ቡድን በኢትዮጵያውያን ላይ የፈጸመውን ግድያ በጥብቅ አውግዘዋል። ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል። ጠቅላይ ሚኒስትሩ በሀገር ውስጥም የአክራሪነት አዝማሚያ መኖሩን ተናግረዋል። በዚሁ ወቅት bando a አቀፍ አሸባሪነትን በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወቅዞ የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሲስ በመከናወን ወዳለው የለይነት ሰፊ ሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጠን ጽናት በአንድ ልብ ልንመክተው ይገባል። ኢትዮጵያ የተቻላትን ሁሉ እንደምታደርግ አይሲልንና ሽብርተኝነትን ለመዋጋት በዚህ በአሁኑ የኢትዮጵያውያን ጥቃትም የምትችለው እንደምታደርግ ጠቅላይ ሚኒስትሩ ተናግረዋል። በዚሁ ሰልፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ፣ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በየተራ ባደረጉት ንግግር ይህንን የአይሲልን አድራጎት በጥብቅ አውግዘዋል። በሰልፉ ላይ የተገኙት መለስካቸው አማሃና እስክንድር ፍሬው ሁኔታዎችን እየተዘዋወሩ ተመልክተዋል። የተለያዩ ድምፆችን አግኝተዋል ሐዘንተኛ፣ ለቀስተኛ፣ ቤተሰብ እንዲያው ወገን ዘመድ ሲከታተሉ ነበር። ሜሪል እንዴት ታረደው ስለዚህ አወቀው አላወቀው ኤቭሪቲንግ በቃ እዚህ ጋር ወገንህ ነው የታረደው እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ እንዴት ሆነሽ ነው የሰማሽው አልተኛሁም እንቅልፍ አክስቴም እናቴም ወንድሞቼም አልተኙም እንቅልፍ እየለቅስ ነው የነጋው ስጋህ ነው አውራደግህ ነው ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንሚሄደ እዛ ጋር ብትዳረር ዝም አልልክም፣ ወገን ስለሆንክ ብቻ ጫወታለውኝ አብዳለውኝ ላ ጨርቤ እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ነው ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዶሮ እየታረደ ከሰልፈኞቹ መካከል ከሀዘንተኞች የአንዱ ተገዳይ ወንድም ለእስክንድር የሚከተለውን ብለውታል። መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም። እነኝ ልጆች ለስደትም የበቁት ለዚህ ነው፣ ሀገራችን ላይ የምንሰራው ነገር አጥተን ነው። እየታረደም የኢትዮጵያ ሕዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት፣ ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ እስከዛ ድረስ ኃላፊነት እንወስዳለን። ምንድን ነው በትክክል መደረግ አለበት፣ በሀገር ውስጥ ነው መደረግ ያለበት። የተሰደዱት የሀገር ውስጡ ስራ እንዳለ ሆኖ አሁኑን ግን በቀል መበቀል አለብን ብዬ ነው መወስኑ የተደረገው። ሁሉም ሁሉንም ነገር እኛ ስለ ምርጫ ምናምን አለ። የምንፈልገውም በዚህን ሰዓት ደማችን ይመለስ ነው። ደማችን ይመለስ። ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት። ታናሽ ወንድሜ ነው እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነቴ ያኮራኛል። እኔ ወንድሞቼ ሰው ሁኔታ ሳይሆ ማለት ነው የኢትዮጵያን ሕዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ሕዝቡ ክሶኛል፣ ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወርቆ ያሉትን መንግሥትና ሕዝብ ተረባርበው እንዲያመጡልን ስለዚ፣ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥድ እናቀርባለን። በሰልፉ ላይ ለመንግስቱ ጥያቄዎችን ያቀረቡ ከደማችን ይመለስ እስከ ሀገሪቱ ህይወት የሚናገሩ የነበሩትን ያህል እንደዚሁም በመንግስትም ላይ በዝማሬና በተለያዩ መፈክሮች የተለያዩ የተቃውሞ ድምፆችን ያሰሙ እንደነበረ ዘጋቢዎቻችን መለስካቸውና እስክንድር ፍሬው ታዝበዋል። Faida yi o tere maka tere, ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። ከዛሬ ነገ ተያዝን፣ ተጋዝን፣ ተገደልን በሚል ፍርሃት ውስጥ የሚገኙ ኢትዮጵያውያን ዛሬስ እንዴት ይሆን የዋሉት? አዲሱ አበበ ወደ ሁለቱም አካባቢዎች ደውሎ ነበርና፣ ሊቢያ ውስጥ ማለት ነው። አንደኛው አካባቢ ያገኘው ኢትዮጵያዊ በከፍተኛ ድንጋጤ ውስጥ ነበረ። እንዴት ነው? ሰላም ነኝ፣ ሰላም ነኝ። ይኸውልህ እስማኝ ወይ ሰማሉ አውራኝ። ይኸውልህ እኛ ውስጥ ነን። አሁን መጠውብናል፣ ተይዘናል። ስለዚህ ስልካችን እንዳታስቀማን ማለሽ፣ እኔ ሚስኮል አረግላለሁ ሲወጡ እሺ፣ ምን ከበዋችሁ ነው? አዎ ይዘውናል። በቃ ሂደናል። ወደ እንትን እየወሰዱ ነው፣ ደውለላለሁ። የት ነው የሚወስዷቸው? ትንሽ ንገር። ወደ እስር ቤት። እስር ቤት መሰለህ። እንዴት አገኟችሁ? ቤት ውስጥ፣ መኖሪያ ቤት። መኖሪያ ቤት። ማን ጠቆሙባችሁ እንዴ? ኑ ይታወቃል፣ የሀበሻ ቤት እኮ ይታወቃል። ያው ስንወጣ፣ የሚወጣ ሰውም ያው ሰፈሩም ይታወቃል። ሁላችሁን ነው የሚወስዷችሁ እንዴ? ሁላችንም ነው የቀረ፣ ሴቶቹን በሙሉ ሁሉም። ትላንት ያወራዋት ነፍሰ ጥሯስ እንዴት ነች? ሁሉም አብረና ያለን? አብሮ ነው። በሌላ ሴቶች ያሉት በሌላ እንትን ነው። እኛ በሌላ ነው። አይ አሁን ይሄን ያላችሁበትን እኮ እንድናስተላልፍና እንድናሰማ ነው አለ ሰው ምንም። አሁን ወዴት እንደሚወስዱ የምናውቀው ነገር የለም። በኋላ ቆይተን ደውልላችሁ እንዴ በቃ። ከተቻለኝ አነሳላለሁ። ሰው ካለ አላነሳለም። ቅር አይለኝም ግን፣ ምን መሰለህ እኛ ባስተላለፍን ቁጥር መቼም ከተባበሩት መንግስታት ከሌላም ሆነ ሰው ሊደርስላችሁ ይችላል። የእኛ ድምጻችሁን ማሰማታችን አትጥሉት። እሺ፣ ችግር የለም በቃ። ቆይ ቆይ፣ አሁን እኔ ሚስኮል አረግላለሁ። ስንትስ ይሄው ነው የምንደርስበትን ቦታ። ሌላ ስልክ ነው፣ ይሄ ስልክ አይደለም። እደውልሃለሁ። እሺ፣ ሚስኮል አርግልኝ እና አሳውቀኝ። ያኛው ሚስኮል ሚያረጋው ሚስኮል አርግልኝ። አይዟችሁ፣ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን። አይ አሚን አሜን። እዚያው ትሪፖሊ ያሉት ጋር እንቆይና ቀጥለንም በሌሎች አካባቢዎች ወዳሉት እናመራለን። እንዴት ናችሁ ዛሬስ? ምን እንዴት ነን? ያው እንግዲህ በጣም እኔ እግዚአብሔር ያው ከዚህ አገር ያው አስቦን ያውጣን እንጂ በጣም አስቸጋሪና አስከፊ ላይ ነው ያለን። ወደ ኢትዮጵያ ለመመለስ ሁኔታዎች አላመቹም። መንግስት ሊመለሱ ይችላሉ ማለቱን ሰምተናል። ከቤንጋዚ ቤንጋዚ ከየት ማለት ነው? እየተደውዬ እጠይቃችኋለሁ። ማንም ሰው እስካሁን ድረስ ሰላም እያለ የሚሰውል መመዝገብ ምናምን አለባችሁ የሚል ነገርም ሰማለሁና፣ ካልተመዘገባችሁ ምናልባት መንግስት አይወስዳችሁ እንደሆነ ማስ ሜዲያ እንደ አንድ መንግስት ማለት ነው። እንዲህ አይነት ቦታ ሄዳችሁ ተመዝገቡ ብለው ወይ በሬዲዮ በኢትዮጵያ ሬዲዮ አላስተላለፉም ወይ በእናንተ ሬዲዮ ደግሞ አላስተላለፉም። ሰው እኮ እዚህ ያለው ማለት ነው፣ ይህ ታይቶ ነው ሂዶ የሚመዘገበው። ግን ለማንኛውም ትሄዳላችሁ ወይ ተመዝግባችኋል ወይ አልተመዘገባችሁም የሚል ጥያቄ ምንም አልመጣላችሁም። ማንም ሰው ሰው እኮ እያንዳንዱ ሰው ማለት ነው ቤት ውስጥ ተሽጎት ተደብቆ እኮ ነው ያለ። ስለዚህ ሰው አንድ ወይ በኢትዮጵያ ሬዲዮ ጣቢያ ቢተላለፍ ወይ በቪኦኤ ቢተላለፍ ማለት ነው ሰው ያን ቦታ እንደምንም ቢያዝም ቢሞትም ማለት ነው ሄዶ እጁን ይሰጠዋል እዛ ወይ ደግሞ ይመዘገባል። አንድ የኢትዮጵያ መንግስት የሆነ ቦታ አላዘጋጅም። የውጭ ዜጋ ደግሞ ማለት ነው የሆነ ቦታ ያዘጋጁለት ለሰው የለም። ግን ወደ ሀገራችሁ የሚፈልጉት አሉት። እንዲያውም ስናገሩ ማለት ነው በሬዲዮ የሚፈልግ ሰው ወደ ሀገር ቤት መግባት ካለ እንወስዳለን ብሎ ነው አምባሳደሩ ከካይሮ ስናገር እኔ ያዳመጥኩት። ስለዚህ ህዝቡ እዚህ ያለ ህዝብ ራሱ ማለት ነው በጣም ለኢትዮጵያ መንግስት ተቆጥቶ ነው ያለ። ለምን ይህን ያህል የኢትዮጵያ ህዝብ እምባውን ያፈሰሰ ለዜግነቱ እንደዚህ እያለ መንግስት ማለት ነው እዚህ ያለው ለዜጋው ማለት ነው ችላ ማለቱ። እኔ ምን አይነት መንግስት አገር ተቆጣጥሮ እንዳለ እኔ አላውቀውም። አምባሳደሩ የሚፈልግ ካለ ሊመለስ ይችላል ማለታቸውን ከሰማችሁ ምን አደረጋችሁ እናንተ? አምባሳደሩ መፈለግ አለ እንጂ ያው የሚፈልግ ሰው ወደ ሀገር ቤት ለመግባት ማለት ነው። የት ሄዶ ነው የምመዘገበው? ቦታው የት ነው? እሱ ነው እንዲህ አይነት ቦታ ብሎ ቦታውን ብጠቅስ ሰው ዞ እዚ እዛ እዚህ ሀገር ያለው ማለት ነው። ሰው ታፍኖ ነው ያለ እንጂ፣ ወይ እንደ ሱዳን ወይ እንደ ያለ ዲሞክራሲ ያለ ሰላም ያለ ቤት ሀገር ሰው ተንቀሳቅሶ አንድ ኢንፎርሜሽን ለማግኘት አይችልም። ሰው የሚገናኘው በስልክ ቁጥር ነው። ያላችሁበት አልመጡም ወይንም አልጠየቁም ወይም ሌላ ሰው አላኩላችሁም ነው የምትለኝ? የለም። እስካሁን ያየን አንድ ነገር የለም። ስንት ቀናችሁ ነው እናንተ? አሁን ዛሬ ሀሙስ ነው። አዎ፣ ስንትኛ? አዎ፣ ያ ነገሩ ከተፈጸመ ወዲህ ማለት ነው። ሰዎች ከታረዱ ወዲህ፣ በቃ ሁሉም ሰው ማለት ነው ተደብቆት ነው ያለ። አሁን ወደ አምስት ቀን እንሆናለን። መስመር ከዱባይ የደወሉልኝ ማ እንደሆነ እንጃ። እጠብቀሃለሁ። አውራ ውስጤ ትችላለህ። ሆልድ አድርገው። አሎ፣ አዎ ተመለስክ ማን እንዳንተው አይነት ሰው ኢትዮጵያኖች ናቸው ወይንስ ሌላ ነው ከዚህ ጋር የተያዘ ነው ወይ ማለቴ ነው እኛ ያለንበት ሁኔታ የጠየቀችኝ ናት ከዱባይ ከዱባይ አላውቃትም ነው ለምን አትጠይቅም ምናልባት የመንግስት አካል ከሆነች ወይም ከሆነ አይደለችም እሷ ስልክ ቁጥር ማለት ነው። በፌስቡክ ላይ አይታ ነው የደወለችልኝ። ላይ ነው ያላችሁት፣ እኛ ደግሞ ለእናንተ ማለት ነው፣ ምን ማድረግ ይገባናል አለች። ኧረ እሺ። ዱባይ ያሉ ኢትዮጵያያኖችም ስለ እናንተ እያሰቡ ነው ማለት ነው። መልካም ነው። አላውቃትም። እንዲያው ምግብ ምናምን ታገኛላችሁ? በቀደምም እሱን አንስቸብህ ነበረ ምግብ ቅድም ማለት ነው ልጆች ጠዋት ሳይነጋ የሆነ ሊቢ ያለ በጣም የተባረከ ማለት ነው ለዛ ሳንቲም ሰተን እሱ ራሱ ማለት ነው ለራሱ ይፈራዋል፣ ደብቆ አምትቶ ሰጥቶ ነ አንድ ሰው ወዲና ወዲ እንዳትበሉ ከወጣችሁት ለእኔም ለናንተም ቆንጆ አይደለም ብሎ ነ ወጥቶ የሄደ። አሁን ያለው ሁኔታ ምንድን ነው? እዛው አካባቢያችሁ ከተማ ውስጥ ከተማ ውስጥ በቃ ሰውም ማለት ነው እየያዙ ከዛ በኋላ ወደ እስር ቤት ነው በቃ እና ሴቶች ራሱ ማለት ነው አሁን ኮንትራት የመጡ አንዳንድ እንትኖች አሉ አይደለም? ቆሻሻ ምናምን ልጥሉ ወደ ውጭ ሲወጡ ዛሬ ጠዋት አንድ ቦታ ላይ ማለት ነው ሁለት ሴቶች ናቸው የተያዙት። የት እንደወሰዱ አላውቅም። እየወሰዱ ግን ማለት ነው እስር ቤት ነው የሚከቱት የሚባል በቀደም የተያዙ ን ወሬ ሰምቻል። አሁን ሁኔታው ታዲያ ምንድን ነውን? ተኩስ ምናምን አለ ግርግር። አሁን እኛ አካባቢ በቀደም ያው እነሱ ስተኩሱ ማለት ነው። ከዛ ወዲህ ግን የለም። ግን ከኛ ሻሪዳሸር የሚባል ቦታ አንዳንድ ቦታ ላይ ማለት ነው ጦርነት አለ የተኩስ አዲሱ ቤንጋዚም በጭንቅ ላይ ያሉ አግኝቷል። አሁን የቤንጋዚ ነው ያለኝ ቤቶስ ነው ያለኝ። እንደውም ወደ ሀያ ምን አምንምን ልጆች ምን እያለ ነው። እንደውም ተሰባስበን አንድ ቦታ ቁጭ ብለን ነው ያለን በእውነት ለምን አንድ ላይ ሆናችሁ ምንድን ነው? ለአሁን እዚህ ከወጣህ እዚህ ሀገር አሁን ቻዲ፣ ኔጀር ስላሉ ትክክለኛ እንትን ፓስፖርት ስላሉ ቻዲዎቹ ስራ ይሰራሉ። ምንም የሚይዙ ሰው የለም። የቻድ ዜጎች ምንም አይሆኑም። የቻዲ ዜጎች ምንም አይሆኑም። እነሱ እዚህ ኢምባሲም ስላለ ምንም አይሆኑም። እዚህ ጋር ደሞ አሁን በዚህ ቅርብ ጊዜ እኛ ልጆች ከታረዱ በኋላ ማለት ነው ማንኛውም ሰው ከወጣ ኢትዮጵ ኢትዮጵ ምናምን እያሉ በቃ ያስጨነቁን፣ ከቤት መውጣት አንችልም። ሁሌ ደግሞ ተኩስ ደግሞ እንደቀጥሌ ነው ያለው። አሁን ማጊዛና መውጫ ትሪፖሊም እንደዚሁ ተኩስ ማታ ማታ አለ ብለውኛል። እዚህ ቤንጋዚም አለ እንዲሁ ተኩስ። ቤንጋዚ ደግሞ የመጀመሪያ ነው እስ አስራ አንደኛ ወር ጀምሮ እስካሁኑ ምንም አሁን አሽጌን ነው ያለን። አሁን ስልክ የእናንተ ስልክ ሀተል ነው እንጂ እስካሁኑ እስካሁኑ ማለት ነው እስከ አስራ አንደኛ ወር ጀምረን እስካሁኑ ምንም ነፃነት የለንም እኛ ልጆች። አሁን ኮፌያ ንባል አለ ትክክለኛ እስር ቤት እዚያ። አሁን ቢያንስ ወደ ሀያ ምናምን ጠጋ የሚያውቃቸው ልጆች አሉ እስር ቤት ማለት ነው። ለመውጣት የመጨረሻ ቻንስ የለንም። አሁን ከዚህ ከወጣ ኢትዮፒ ከተባለ መልካቴ ስለማውቀው ከሌላ ዜጋ ላይ እኛ ስለማውቀው ማለት ነው ለምሳሌ ከቤት አንወጣም። አጋጣሚ ከጠዋቱ አስራ ሁለት ሰዓት ወጥቼ ወረፋ ይዘን ዳቦ ይዘን እንገባለን ወደ ቤት። አንድ ሰው ልክ ነህ ማለት እሱ ራሱ ቋንቋ የሚችል ሰው አንድ ሰው አንወጣም። አሁን መጨረሻቸው ወደት እንድንድ ራሱ ግራ ግብት ብሎ ነው ያለን በእውነት እስከ መቼ ነው እዛ ቤት የምትቀመጡት? ታዲያ ምንድን ነው መፍትሄው የምትሉት? ወይም ምን እንዲደረግ ታስ ትፈልጋላችሁ? ሁ ከኛ ከእናንተ ነው መፍትሄ የምንፈልገው። አሁን የኢትዮጵያ ኤምባሲ ከመስሪ ማህመድ ደረዲ ም ነው የምንብባለው። በቴሌቪዥን የሱ ስልክ ተሰራጅቶ ነበር። ስንደውል አነሳም፣ አንዳንዴ ደግሞ አንስቶ ዝም ይላል። በቃ የኔትወርክ ጉዳዩን እንጃ፣ ብቻ ትላንትም እኔም ሞክሬያለሁ፣ ዛሬም ሞክሬያለሁ። ስልኩ አይነሳም። አንዳንዴ ይነሳና እንዳልከው ድምፅ አልሰማም። ለማንኛውም አገራቸው መሄድ የሚፈልጉ ኢትዮጵያውያን ካሉ ይህ መሄድ ይችላሉ፣ እንረዳለን ብለዋል። እንግዲህ እሱ እናንተ ጋር ደርሷል። መረጃ ይሄ ኢንፎርሜሽን ይሄ ማረጃ እኛ ጋር ደርሰናል። ልክ እንደ ደረሰ ሁላ እዚህ ጋር ከማቃጠል እዚህ ጋር ቤት ውስጥ ቀብረን ከምንቀመጥ ማለት ነው። አሁን አንዳንዶቹ አለ አሁን ነፍስ ፍጡር ሴቶችን እኛ ጋ አሉ፣ ስራ ቦታ ያሉ አሉ። እዛ ስራ ቦታ ደግሞ አስርቶ ብሩም አይሰጡም። ስንትና ስንት ትታ ውረድ አለ አሁን ይሄ ስልክ ቁጥር ዝም ብሎ ለማረጃ ብሎ በቲቪ ሰጡን። እዛ ከእዛ ቀን ጀምረን እየደወልን ነው ያለ ምንም፣ ስልኩን አነሳም፣ ቁም ነገር አያወራንም። እንጃ ብቻ ከኢትዮጵያ መንግስት የሚረዳን አይመስልንም ይታል እናንተ ብቻ ለምታደረጉ አርጎ እንጂ። እንግዲህ የኢትዮጵያ መንግስት ባለስልጣናት እነዚህን ጥሪዎችና መልእክቶች ትሰማላችሁ ወይም የተለያዩ የመንግስት ክፍሎች ብለን ተስፋ እናደርጋለን። እኛም በተለያዩ መንገዶች ለማድረስ በጥረታችን እንቀጥላለን። ቀደም ሲል እንደተናገሩትም በሊቢያ የሚኖሩት ከፌስቡክ ላይ ስልክ ቁጥሬን አግኝተው ነው ከዱባይ እያነጋገሩኝ ብለዋል። እንግዲህ በዓለም ዙሪያ ያላችሁ ናችሁም ልንደግፍ እንችላለን የምትሉ በዚሁ መንገድ መጠቀም ነው፣ መረባረባችሁን እንድትቀጥሉ። ሊቢያም ውስጥ ያላችሁ በተቻላችሁ መጠን ራሳችሁን የምትጠብቁበትን ሁኔታ እያሰባችሁ፣ ይገባናል በምን ሁኔታ ላይ እንዳላችሁ። እንደው እግዚአብሔር ምረድቷችሁ እንድትቆዩ እንደዚሁ እናሳስባለን። እግዚአብሔር እዳችሁ። ለማንኛውም ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው በዚሁ የሽብር ቡድን ከተገደሉት መካከል አንዱ ዳንኤል ሀዱሽ ይባላል። ቤተሰቡ ወደሚገኝባት ትግራይ ከተማ እንትጮ ስልክ ደውሎ ባልደረባችን በትረ ስልጣን ታላቅ ወንድሙን ጌታቸው ሀዲሹን አነጋግሮ ነበር። ጌታቸው ሀዲሽ የወንድሙን ዳንኤል ሀዲሽን ሞት እንደሰማ ቤተሰቡ ስለተሰማው ሀዘን ይገልጻል። ብጣዕሚ ሕማቕ ኣሎ በቃ ኣይ ክርዶ ይከኣለን በቃ ምክንያቱ ቤተሰቡ በጣም መጥፎ በሆነ ሁኔታ ላይ ነው የሚገኘው። ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ወደ ትምህርት ቤት ብቻ ነበር የሚንቀሳቀሰው። በመሆኑም ስለ አወጣጡም ሆነ ስለ አጠቃላዩ ሁኔታው መረዳት አቅቶታል። ቤተሰቡ በጅማ ዩኒቨርሲቲ ኮምፒተር ሳይንስ ተምሮ አምና ነበር የተመረቀው። ሥራ ለመቀጠር ያፈላልግ ነበር። ከዚያም ከአንድ ጓደኛው ጋር ጠፍቶ ሄደ። አንድ ሰው በሁለት ወራት ውስጥ እንዴት ሊጠፋ እንደሚችል ግራ ይገባል። እዚህ ብዙም አልተሳካልኝም። አንዳንድ ውጭ ያሉት ጓደኞቼም ስልክ እየደወሉልኝ ነውና ወደ ውጭ ሀገር መውጣት አለብኝ ይል እንደነበርና ወንድሙ ጌታቸው ሓድሽ ተው ቢለው እንዳልሰማ ይናገራል። ታ ዲግሪ ትበሃል ሕዚ አለኹ ረብሓ የብላን ትሪኢ ኣላ በቃ ክኸይድ ኣለና ዓርኬውን ኣሎ ምስ ክኸይድ ዲግሪውን እንደሆነ አግኝቸዋለሁ እንደምታየው ዋጋ የለውም። ጓደኛዬም አለ አብሬው እሄዳለሁ አለኝ ወደ መቀለ እሄዳለሁና ገንዘብ ስጠኝ አለኝ የተወሰነ ገንዘብ ሰጠሁት ከዚያም ሁመራ ሄደን በማኅበር እንሠራለን ሲለኝ እሺ አልኩት ተጨማሪ ገንዘብ ላክልኝ አለኝ ወደ ውጪ መውጣቱን እንደ ተወው ነበር የተረዳሁት ከዚያ በኋላ ሱዳን ገባሁ የሚል መልእክት ላክልኝ ዳንኤል ሓድሽ መገደሉን የሚያሳየውን ቪዲዮ በኢንተርኔት ያየው የአስር ዓመት ዕድሜ ወንድሙ እንደሆነ ጌታቸው ሀዲሽ ገልጿል። በሌላ በኩል ደግሞ ሊቢያ ውስጥ በአሰቃቂ ሁኔታ ከተገደሉት ክርስቲያን መካከል ሶስት ኤርትራውያን እንደሚገኙባቸው ጄሩዘለም ፖስት የተባለው የእስራኤል ጋዜጣ ዘግቧል። ሶስቱ ኤርትራውያን ስደተኞች ከእስራኤል የሄዱ እንደሆኑ ጋዜጣው ጨምሮ ገልጿል። አንድ ሃትላይን ፎር ሬፊጂስን ማይግራንትስ የተባለ ስለ ስደተኞችና መጤዎች ጉዳይ የሚከታተል ቡድን ከሶስቱ ኤርትራውያን አንደኛውን ዘመዶቹና አብሮት በእስራኤል እስር ቤት የነበሩ ኤርትራውያን እንደለዩት ጋዜጣው ጠቅሷል። ከተገደሉት መካከል አንድ ሌላ ኤርትራዊውን ደግሞ በአውሮፓ የሚኖሩ ወንድሙ አረጋግጦልናል። ወደ ባህልና ማህበረሰብ እናልፋለን አሁን በጥላቻ የተነሳሱ ደቡብ አፍሪቃውያን በቅርቡ ኢትዮጵያውያንን ጨምሮ በዚያች ሀገር ውስጥ በሚኖሩ የተለያዩ የአፍሪቃ ሀገሮች ተወላጆች በሆኑ ስደተኞች ላይ ያደረሱትን ጥቃት አነሳሱን፣ ምንነቱንና በአሁኑ ሰዓት የሚታየውን ወቅታዊ ይዞታ የሚመረምር የትንታኔ ውይይት ነው። ባህልና ማህበረሰብ ለዛሬ ምሽት ልዩ ዝግጅቱ ያሰናዳው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በአሁኑ ወቅት በደቡብ አፍሪቃ ብሔራዊ የጥናትና ምርምር ተቋም በተመራማሪነት በማገልገል ላይ የሚገኙትን ፕሮፌሰር ማሞ ሙጬን አወያይቷል። ወደ ውይይቱ እንለፍ። ፕሮፌሰር ማሞ ሙጬ በቅድሚያ ለጊዜው አመሰግናለሁ። እርስዎ በአሁኑ ሰዓት በሚኖሩበት ወይም ደቡብ አፍሪቃ ሰሞኑን በዚያች ሀገር የሚኖሩ የሌሎች አፍሪቃ ሀገሮች ተወላጅነት ያላቸው ስደተኞች ላይ በጥላቻ የተነሳሳ ጥቃት ኢትዮጵያውያንም ላይ ጭምር የደረሰ ነው። ይሄ በጥላቻ የተነሳሳ አንዳንዶቹም ላይ እስከ ሕልፈት ድረስ የደረሰ ጥቃት በጣም ዘግቷል የተባለው መንግስት ጦር ሰራዊቱንና ፖሊሱን አሰማርቶ ባለፉት ጥቂት ቀናት ውስጥ የወሰዳቸው እርምጃዎች ጭምር ሁኔታዎች የመሻሻል አዝማሚ እያሳዩ ነው የሚል አስተያየት በአንድ ወገን ይሰማል። በሌላ በኩል ደግሞ በግፍ የተፈጸሙትን በደሎች በመቃወም ሰዎች እየተነሳሱ መሆናቸው ይዘገባል። እስኪ በዚህ ሰዓት የሚታየውን እርስዎ ባሉበት አካባቢም ሆነ በሌሎች አካባቢ ያለውን ሁኔታ ባጭሩ ይግለጹልን። አዎ ትክክል ነው። በአንድ በኩል መንግስት በጣም ቆይቶ አሁን ችግር እንደሆነ ገብቶታል። ግን በጣም ዘግይተዋል። ምንም ጥርጥር የለውም። በሌላ በኩል ደግሞ እነኚህ ሌላውን አፍሪካ የሚጠሉት አሁንም አሉ፣ ስራቸውን አላቆሙም። ስለዚህ ሁለቱም አለ ማለት ነው። በሀገሩ አሁን መንግስት የሚለው ምንድን ነው? ከእንግዲህ ወዲህ ሁለት ሺ ስምንት ዓመተ ምህረት እንደ አውሮፓ አቆጣጠር የሆነውን ቅጡ ስላላረግን ሁለት ሺህ አስራ አምስት ዓመተ ምህረት አሁን የሆነውን ያ መደገም የለበትም። በሙሉ በሚዲያውም በሁሉ የምሰማውም ምንድን ነው? ከእንግዲህ ወዲህ ይህ አይነት ነገር ማቆም አለብን የሚለው ነው። እንግዲህ ምን ያህል በርትተው ይህን ነገር ያቆሙታል። ያተያይቃል። የሚያተያይቅ ነገር ነው። ምንድን ነው የሚሰሩት? ሊያቆሙት የሚችሉት እንዴት አድርገው ነው የሚለው ቀላል አይደለም። ምክንያቱም መሰረቱ ጥላቻው ብቻ ሳይሆን የህዝቡ ደህንነትም ነው። ፕሮፌሰር ማሞ ይሄ ቀደም ብለው የገለጹት ሁኔታ እንዲቀየር በህብረተሰቡም በኩል የሚደረጉ የቅዋሜ እንቅስቃሴዎች፣ እኚህ ምግባሮች እኛን አይወክሉም፣ አንቀበላቸውም የሚሉት እንቅስቃሴዎች፣ የተለያዩ የመብት ተቋማት እንደሚያደርጉት ሁሉ ህብረተሰቡም ዘንድ ገፍቶ እየመጣ መሆኑ ይነገራል። በተለያዩ ተቋማት እንቅስቃሴዎች አሉ። ጆሀንስበርግ በዛሬው እለት ሰላማዊ ሰልፍ እየተካሄደ መሆኑ ይነገራል። ምንድን ነው በቅርብ እርስዎ ባሉበት አካባቢ የሚታየው ይሄም በተመለከተ? አዎ፣ ጆሀንስበርግም አለ። በየቦታው አሁን ሰልፍ እየተደረገ ነው። በጣም ሰፊ የሆነ እንቅስቃሴ እየተደረገ ነው። በእኛም በኩል በዩኒቨርሲቲዎች ትናንትና ትልቅ ሰልፍ ነበር። ብዙ ሺህ ተማሪዎች ናቸው። ከዛ በኋላም ደግሞ በደም ስብሰባ አድርገን እኔም መክፈቻ ንግግር ሁሉ አድረግ ተነጋገን። ነገም እንደዚሁ አለ። ይሄ ያልኩ ቅድም ከእንግዲህ ወዲህ በሁለት ሺህ ስምንት ዓመተ ምህረት የሆነው አይነት፣ አሁን ደግሞ የሆነው አይነት በሁለት ሺህ አስራ ስምንት ዓመተ ምህረት የሆነ አይደገምም ፈጽሞ አይደገምም በሚል መንፈስ ነው። አሁን እንቅስቃሴዎች በየቦታው ሰልፎች በየቦታው እየተደረጉ ያሉት እና ይሄ ሰልፍ ይቀጥላል፣ የሚቆም አልመሰለኝም። የሚፈታ ነገር እስከሚፈጠር ድረስ እናደረገዋለን ብለዋል። ትንሽ የምታየው ነገር አሁን ከበፊቱ አዲስ ነገር የምታየው ምንድን ነው? ጠንከር ያለ አቋም መንግስት የወሰደ ይመስላል። ይሄን እንግዲህ ምን ያህል ይቀጥሉታል አላውቅም፣ ግን አሁን አጀማመራቸው ጥሩ ነው። መልካም ዛሬና ትላንት ያለውን በአሁኑ ሰዓት በደቡብ አፍሪካ የሚታየውን ወቅታዊውን ይዞታ ነው የተመለከት ነው። እስኪ ወደ መሰረታዊ ጉዳይ እንሂድ። ይሄ በጥላቻ ተነሳስቶ የሌሎች አፍሪካ ሀገር ተወላጅነት ያላቸውን በዚያች ሀገር በስደተኝነት በጥገኝነት የሚኖሩ ሰዎች በጥላቻ ተነሳስቶ የማጥቃት አዝማሚያ መሰረቱ ምንድን ነው? እንዴትስ ነው የሚገለጸው? ምንስ አነሳሳው? ቀደም ብለው በጨረፍታ ጠቆም ያደረጉት ሀሳብም አለ። እስኪ መሰረቱን እንመርምር። እንዴት ተከሰተ? አሁን አተረጓጎሙ ላይ የውጭ ሀገር ሰዎችን ይባላል። ግን ብዙ ጊዜ የምታየው ምንድን ነው አፍሪካዊ የሆኑ በደቡብ አፍሪካ ያሉ ሰዎች ናቸው የሌላውን ከሌላው የመጣውን አፍሪካ የሚገሉት። ክቡራትና ክቡራን አድማጮች ውይይቱ አልተቋጨም። ተከታዩን በነገው ምሽት ፕሮግራማችን ይዘን እንቀርባለን። ፕሮፌሰር ማሞ ሙጬን ለአሁኑ እናመሰግናለን። ነገ ጠብቋቸው። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ኃይሉ ታምራት ነው። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በአንድ ሰዓት ከዚያም በሶስት ሰዓት እንገናኛለን። በመደበኛው ሰላም። ደህናደሩ ደህናደሩ Sup?